የአፍሪካ ተጠባባቂ ኃይል በምንጽረ ቃሉ ኤኤስኤፍ ወደ 2500 ጦር ሰራዊት የያዘ በዛሬ ቀን የመጀመሪያውን የጦር ልምምድ በደቡብ አፍሪካ ጀምረዋል። በጎርጎሮሲያዊው አቆጣጠር ከ203 ዓ ም ጀምሮ ለአፍሪቃ ችግር መፍትሄ ይሆናል ተብሎ የተቋቋመው ይህ ኃይል በአፍሪቃ የጦርነት ቀውሶችና ሰላምን የሚያደፍርሱ ችግሮች ሲከሰቱ በአፋጣኝ ጣልቃ ለመግባትና ለማረጋጋት ሲባል መቋቋሙ ይታወሳል። ይህ ጦር በአፍሪካ ህብረት ስር ጥልቃ ሰላም እና ጸጥታ ነድፍ የጀርባ አጥንት መሆኑ ሲታወቅ ልምምዱን ከአምስት ዓመት በፊት ለመጀመር ቢያቅድም በብዙ ምክንያቶች ሳይሳካ መቅረቱ ይታወሳል። ለሀያ ቀን የሚቆየው ይህ ልምምድ እንደተጠናቀቀ በታህሳስ 2015 ሙሉ ስራውን እንደሚጀምር ነው የተገለጸው። የአፍሪቃ ተጠባባቂ ኃይል ኤኤስኤፍ አምስት ብርጌድ ያቀፈ ሲሆን እነሱም የአፍሪካ ዋና ክልላዊ ቡድኖች ማለትም የምዕራብ አፍሪቃ ሀገሮች የኢኮኖሚ ማህበረሰብ ታዛቢ ቡድን፣ በደቡብ አፍሪቃ የልማት ማህበረሰብ፣ የማዕከላዊ አፍሪቃ ሀገሮች የኢኮኖሚ ማህበረሰብ፣ የምስራቅ አፍሪካ ቋሚ ኃይልና የሰሜን አፍሪቃ ክልላዊ አቅም በመባል መዋቀራቸው ይታወቃል። በአዲስ አበባ የጥናትና ምርምር ኢንስቲትዩት ዋና ስራ አስኪያጅ እና የአፍሪቃ ደህንነት ፖሊሲ ባለሙያ አምባሳደር አቶ ተፈራ ሻውል የዚህ ክልላዊ ኃይሎች ዋና ተልዕኮ አስመልክቶ ለዶይቼ ቬለ እንደተናገሩት ር ፕራይመሪ ታስክ ኢስ የዚህ ቡድኖች መሰረታዊ ተግባር በማንኛውም ጊዜ ለአገልግሎት ጥሪ ለሚደረግላቸው ወታደሮች ስልጠና መስጠትና ማዘጋጀት ነው። የተባበሩት መንግስታት ወይም የአፍሪቃ ህብረት ወታደራዊ ኃይልን ሲፈልግ ጥያቄውን ወደሚመለከተው ሀገሮች ይልካል። ከዚያም በመቀጠል አገሮች ከዚህ ከሰለጠኑትና ዝግጁ ከሆኑት ጦር ሰራዊቶች መርጦ ወደ ተልእኳቸው ቦታ ያሰማራል። የዓለም አቀፍ ጸጥታ ጥናት ተቋም ተንታኝ አቶ አሌሉያ ሉሌ እንደሚሉት ይህ የጦር ኃይል መቋቋም ትልቅ ጠቀሜታ ያለው ነው ካሉ በኋላ የፖለቲካና የባህል አውድ ሀሳብ ውስጥ በማስገባት ይህ ኃይል በራሳቸው ክልል ወይም በጎረቤት አገሮች እንደሚሰማሩ አብራርተዋል። የጀርመን ደህንነት ባለሙያ የሆኑት ሰባስቲያን ግራፍ ፕሮጀክቱ በገንዘብና በቁሳቁሶች እየረዱ ያሉት ጀርመንና አውሮፓ ህብረት መሆኑን ካስታወቁ በኋላ እስካሁን ድረስ 27 ሚሊዮን ዩሮ ጀርመንና አንድ ነጥብ አንድ ሚሊዮን ዩሮ ደግሞ ከአውሮፓ ህብረት ማግኘታቸውን ተናግረዋል። በተጨማሪም 750 ሚሊዮን ዩሮ ኤስፍ እንደሚፈልግም አስረድተዋል። አቶ ሀሌሉያ ሉሌ በበኩላቸው ከአውሮጳ ህብረትና ከአባል ሀገራት የሚመጣው ገንዘብ ላይ ትልቅ ጥገኝነት አለ። ለአፍሪቃ ህብረት ብቻ ሳይሆን ለሲቪል ማህበረሰብና ለዜጎችም ይህ ጉዳይ የሚያሳስብ በመሆኑ የአፍሪቃ ህብረት የራሱን የገቢ ምንጭ እንዲፈልግ ማድረጉ አስፈላጊ ነው። ይህ ጦር አፍሪቃ ውስጥ ለሚከሰቱት ችግሮች መፍትሄ ለማምጣትና የውጭ ጣልቃ ገብነትን ይገታል ተብሎ ብታሰብም ገንዘብና ቁሳቁሶችን ከውጭ ማምጣቱ ጣልቃ ገብነቱን እንደማያስጥል ይገመታል።